The Voice of America. የራሱን ሰራዊት የሚከብ የክልል መንግስት በዓለም ታይቶ አይታወቅም ያሉት የኢትዮጵያ የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል ብርሃኑ ጁላ ህወሀትን በክህደት ወንጅለዋል። ሰራዊቱ የህወሀትን ከበባ በከፍተኛ ጀግንነት መመከቱንና እየመከተ መሆኑን የገለጹት ጀነራል ብርሃኑ በከበባ እጅ እንዲሰጥና ወደ እነሱ እንዲገባ ያደረጉት ጥረትም አልተሳካም ብለዋል። መከላከያ ኃይሉ ህዝብ እንዳይጎዳ ጽንፈኛ ኃይሉን ለይቶ ለመምታት በጥንቃቄ እየተንቀሳቀሰ ነው በማለትም አብራርተዋል። በተያያዘ ዜና ህወሀት በትግራይ ክልል በሚገኙ የኢትዮጵያ መከላከያ ሰራዊት ካምፖች ላይ ጥቃት እንደፈጸመ የሚገልጹ ሪፖርቶች በእጅጉ ያሳሰቧቸው መሆኑን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ገልጸዋል። ከአዲስ አበባ እስክንድር ፍሬው ዝርዝሩን ይዟል። ዛሬ በመከላከያ ሚኒስቴር የተሰጠው የፊት ለፊት መግለጫ በፌዴራል መንግስቱና በህወሀት መካከል የነበረው ፍጥጫ ወደ ጦርነት ከተቀየረ በኋላ የመጀመሪያው ነው። መግለጫውን የሰጡት የኢትዮጵያ ጦር ኃይሎች ምክትል ጠቅላይ ኤታማጆር ሹም ጀኔራል ብርሃኑ ጁላ ከማክሰኞ ምሽት ጀምሮ የሆነውን ለጋዜጠኞች አብራርተዋል። ማክሰኞ ማታ አራት ሰዓት ላይ የሰሜን እዝ ሰራዊታችን በያለበት ያልተጠበቀ ያልታሰበ ጥቃት ተፈጽሞበታል። ጥቃት የፈጸመበት ኃይል የውጭ ወራሪ አይደለም፣ ወይም ደግሞ ታጥቆ ሸፍቶ ከመንግስት ጋር የሚጋጭ ኃይል አይደለም። የእኛው የራሳችን መንግስት አካል የሆነው የትግራይ ክልላዊ መንግስት ሰራዊቱ እየጠበቀ ያለው መንግስት ሰራዊቱ መንግስቴ ነው የሚለው መንግስት ህዝቡ የኔ ነው የሚለው መንግስት ውስጥ ያሉ የተወሰኑ ጽንፈኛ ኃይሎች ኃይል ሲያደራጁ ቆይተው ያላቸውን የፖለቲካ ልዩነት በፖለቲካ ይፈታሉ ተብሎ እየተጠበቀ በነበረበት ወቅት እሱን ትተው ሀያ አመት ሙሉ የቀበሮ ጉድጓድ ውስጥ ገብቶ የትግራይን ህዝብ እና የኢትዮጵያን ህዝብ ክልላዊ መንግስት ጭምር የሚጠብቀውን የሰላም የሰሜን እዝ የሚባል የጦር ክፍል ወረራ የተፈጸመበት ሁኔታ ነው ተከስተው፣ የኢትዮጵያ የመከላከያ ሰራዊት ግን ጥቃቱን በጀግንነት መክተዋል ሲሉ ነው ጄኔራሉ የተናገሩት። ሰራዊታችን ደግሞ በከፍተኛ ሁኔታ ተከቦ እጅ ስጥ፣ ትጥቅ አስረክብ ተብሎ እያለ ለዛ ስላልሆነ ያልተደራጀው አለማላ ያለው ስለሆነ እንደዛ ታፍረክርኮ ትጥቁን አስረክቦ እጁን ሰቅሎ ወደ እነሱ የሚገባ መስሏቸው ነበር። ሰራዊታችን ግን በከፍተኛ ደግንነት መክቷቸዋል። እየመከታቸው ይገኛል። አሁን እያደረግን ያለ ነው። ይህንን ሰራዊታችንን ለማገዝ በተለያየ አቅጣጫ፣ ሌላው የቀረው የመከላከያ ሰራዊታችን ወደዛ ቀጠና እየተንቀሳቀሰ ይገኛል። ተንቀሳቅሰው እየደረሰውም ይህን ኃይል ለመታደግ ስራ እየሰራ ያለበት ሁኔታ ነው ያለው። ጥቃቱን የፈጸመው ገዢ መደብ የነበረና ገዢ መደብነቱን ያጣ አካል ነው ያሉት ምክትል ኤታማዦር ሹሙ፣ የትግራይ ህዝብ ግን ተግባሩን እየተቃወመ ነው ብለዋል። የኢትዮጵያን የመከላከያ ሰራዊት እንዲከብ ግዳጅ የተሰጠው ኃይል ሳይቀር ውጊያውን እየተቃወመ ነው በማለትም አክለዋል። ሰራዊቱም ለነዚህ በግዳጅ ለተሰለፉ ወገኖች ሳይቀር አጋርነቱን እያሳየ ነው ይላሉ። የቆሰሉትን እያነሳን ወደ ሕክምና እያመጣናቸው ነው። አስገድዷቸው ወደ እሳት ያስገቧቸው ናቸው አንዳንዶቹም እያመለጡ ወደ ወገን እየመጡ ነው ያሉት እየተካሄደ ያለው ጦርነት የትግራይን ህዝብ አይወክልም ብለዋል ምክትል ኤታማጆር ሹሙ በዛሬው መግለጫቸው የአንድ ጠባብ ገዢ ቡድን ፍላጎት ለማሟላት ተብሎ እየተደረገ ያለ የጽንፈኛ ኃይል ጦርነት ነው ይህን ጦርነት ደግሞ መከላከያ ኃይላችን ይመክተዋል ምንም የትም የሚደርስ አይደለም ግን በዚህ አጋጣሚ ያው ጦርነት ጦርነት ነው እና ህዝባችን በዛም በዚህም ሊጎዳ የሚችልበት ሁኔታ እንዳይኖር የመከላከያ ኃይላችን ጥንቃቄ በተሞላበት ሁኔታ ሕዝብና ጽንፈኛውን ለይቶ ስራ እየሰራ ነው ያለው። በኢትዮጵያ መከላከያ ሰራዊት ላይ የተፈጸመውን ጥቃትም ታይቶ የማይታወቅ በማለት ነው ያብራሩት። አገሬ ነው ብሎ ሰላም ነው ወገኔ ነው መንግስቴ ነው ብሎ ቢሮው በሰላም ባለበት ሁኔታ ነው የተከበበው። በጣም ክህደት ነው። በኢትዮጵያ ታሪክ ታይቶ የማይታወቅ ነገር ነው የተፈጸመው። በዓለም ታሪክም እንደዚህ አይነት ታይቶ አይታወቅም። ራሱ ያቋቋመውን ራሱ ያደራጀውን እሱን የሚሉ አላዊነት የሚጠብቀውን ሰራዊት የሚከብ የክልል መንግስት ታይቶ አይታወቅም። የመጀመሪያ ሆኖ ልንመዘግበው እንችላለን በሀገራችን ታሪክ ሀሳባቸውን በትዊተር ገጻቸው ያሰፈሩት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፒዮ የጥቃቱ ዜና እንዳሳሰባቸው ገልጸዋል። ህወሓት በትግራይ ክልል በሚገኙ የኢትዮጵያ መከላከያ ሰራዊት ካምፖች ላይ ጥቃት እንደፈጸመ የሚገልጹ ሪፖርቶች በእጅጉ አሳስበውናል ነው ያሉት። ሰላምን ለመመለስና ውጥረቱን ለማርገብ አፋጣኝ እርምጃ እንዲወሰድም አሳስበዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ